ወደ ተከታዩ የመጽሔት ርዕስ እናልፋለን። ለሕዝበ ሙስሊሙ ጥያቄዎች የመፍትሔ አፈላላጊ ኮሚቴ አባላት መታሰራቸው በመንግሥት ከተገለጸ በኋላ በአንዋር መስጊድና በአካባቢው ለአርብ ጸሎት የተሰበሰቡ የእስልምና እምነት ተከታዮች ተቃውሞ አለመቋረጡ ታውቋል። የፌዴራል ፖሊስ ኮሚሽን ዋና ዳይሬክተር ወርቅነህ ገበየሁ ሰሞኑን ለመንግስት መገናኛ ብዙኃን በሰጡት መግለጫ በቁጥጥር ስር በዋሉት የመፍትሔ አፈላላጊ ኮሚቴ አባላት ተጀመረ ያሉት እንቅስቃሴ ከአክራሪነት ጋር የተያያዘ ነው ብለውታል። እስክንድር ፍሬው ዛሬ በአንዋር መስጊድ አካባቢ ተዘዋውሮ ተከታዩን አጠናቅሯል። አዲስ አበባ በታላቁ አንዋር መስጊድና በአካባቢው የተሰባሰቡ የእስልምና እምነት ተከታዮች የዛሬ አርብን የጸሎት ስነስርዓት ያካሄዱት በተለመደው ሁኔታ ነው። ይህ እንደተጠናቀቀ በሺዎች የሚቆጠሩት እነዚህ አማኞች ከቦታቸው አልተነሱም። ጸጥታ ሆነ፣ ዝምታ ሰፈነ። በምልክት ብቻ የሚካሄደው ተቃውሞ ግን ቀጠለ። ሁሉም በአንድ ላይ በሁለት እጆቻቸው የካቴና ምልክት በማሳየት ታስረናል የሚል መልእክት አስተላለፉ። ቆየት አሉና ደግሞ ሁሉም በአንድነት እጆቻቸውን አፋቸው ላይ ጫኑ። አንናገርም ወይም እንዳንናገር ተደርገናል የሚል ምልክት መሆኑ ነው። በምልክት ቋንቋ እንደሚደረገው ሁለት እጆቻቸውን ወደ ላይ በማውለብለብ ደግሞ ድምፅ የሌለው ጭብጨባ አሰሙ። ኃላፊ አግዳሚው፣ እንደዚሁም ከአካባቢው የንግድና የመኖሪያ ቤቶች የወጡ ሰዎችም ዳርና ዳር ቆመው ተመለከቱ። የዚህን መሰል ተቃውሞዎች ዋነኛ መነሻ የሃይማኖት መሪዎቻችንን ያለ ጣልቃ ገብነት በነጻነት እንምረጥ የሚል ጥያቄ መሆኑን ሰሞኑን የታሰሩት የመፍትሄ አፈላላጊ ኮሚቴ አባላት ተናግረዋል። የሃይማኖት መሪዎቹ ምርጫ በነፃነት መካሄድ ለሌሎች ጥያቄዎች መመለስ መሰረታዊ ነገር መሆኑን ማስታወቃቸውም ይታወሳል። የኢትዮጵያ መንግስት ግን የኮሚቴውን አባላት አማኞችን ለህገ ወጥ ተግባራት ሲያደራጁና ሲቀሰቅሱ ቆይተዋል በማለት ይከሳል የፌዴራል ፖሊስ ኮሚሽን ዳይሬክተር ጀኔራል ወርቅነህ ገበየው ለመንግስት የመገናኛ ብዙሀን በሰጡት መግለጫ ሐምሌ ስምንት በአወሊያ ባለፈው ቅዳሜ ሐምሌ 14 ደግሞ በአንዋር መስጊድ ለተከሰተው ግጭት እነዚህን የኮሚቴ አባላት ተጠያቂ አድርገዋል በተከታታይ የሚካሄዱ መሰል እንቅስቃሴዎችም ከእነዚሁ የኮሚቴ አባላት ጋር የተያያዙ መሆናቸውን የጠቆሙት እንግዲህ ሀምሌ ስምንት በኋላ በይህንን ጉዳይ በዋናነት ሲመሩ የነበሩ ዋና ዋና ግለሰቦች በቁጥጥር ስር ውለዋል። እነዚህ ግለሰቦች መጀመሪያም ከመያዛቸው በፊት እኛ ብንያዝ ይሄን አመት ሊያቀጣጥሉ የሚችሉ ይሄንን አመት ሊመሩ የሚችሉ ተተኪ ኃይሎች አለን ብለው በግልጽ ሲናገሩ ነው የነበሩት። ይሄንን ለማሳካት ያደራጇቸው ግለሰቦች ናቸው። እንግዲህ አንዋርጋም አሁን መጀመሪያ ላይ ፕሪሊሚነሪ ምርመራችን የሚያሳየው ይሄንን እንቅስቃሴ ቀድሞው ሊመሩ የተዘጋጁ ግለሰቦች ናቸው ይህን ሲያደርጉ የነበሩ ስለዚህ በቀጥታ ከአጠቃላይ የአክራሪነት እንቅስቃሴው ጋር ጉዳዩ የተያያዘ መሆኑን አሁን በአሁኑ ደረጃ ያለው ምርመራችን ያሳያል የሙስሊሙ ህብረተሰብ የመፍትሄ አፈላላጊ ኮሚቴ አባላት በተለያየ ጊዜ ባደረጓቸው ቃለ ምልልሶች ጥያቄያቸው ህጋዊና ሰላማዊ እንጂ አመፃ አለመሆኑን ገልጸዋል ዳይሬክተር ጀነራል ወርቀነ ገበየው ግን የኮሚቴው አባላት ጥያቄ ሃይማኖታዊ አይደለም፣ ከጀርባውም የተለያዩ ኃይሎች አሉ ብለዋል። ይህ እንቅስቃሴ በአንድ ወይም በሌላ መንገድ የተለያዩ ኃይሎች እጃቸው ያለበት ነው። የውጭም ኃይሎች ይህንን በሚገባ ምርመራችንን በምንጨረስበት ጊዜ ለህብረሰቡ ይፋ እናደረጋለን። በአሸባሪነት የተፈረዱ ተቃዋሚ ኃይሎች ሆኑ ሌሎቹ ይህንን ሁኔታ ምናልባትም እንደ ምቹ አጋጣሚ እንደ ጥሩ አጋጣሚ የሚያዩትም ሁኔታ እንዳለ በተለያየ ሁኔታ ለመገንዘብ ችለናል። ይሄ ብጥብጥ ቢስፋፋ ምናልባት እነሱ ፖለቲካሊ የሚያገኙት ጥቅም ሊኖር ይችላል ከዚህ የሚገኝ ትርፍ ሊኖር ይችላል ብለው በሚገባ እንደሚያስቡ ምንም ጥርጥር የለውም። ይሄ ጉዳይ ግን የሀገር ጉዳይ ነው። የዜጎች በጋራ አብሮ የመኖር ጉዳይ ነው። ይሄ ጉዳይ የሃይማኖት ጉዳይ አለመሆኑን ዜጎቻችን በተለይም ሰላም ወዳዱ ሙስሊም ዜጋችን በሚገባ ማወቅ መታል አለበት። ተቃዋሚ ፓርቲዎች ሰሞኑን ባወጡት መግለጫ መንግስት በሃይማኖት ጉዳይ ጣልቃ እየገባ ነው ሲሉ ተችተዋል። ኢህአዴግ ለተለያዩ የመብት እንቅስቃሴዎች የሚሰጣቸውን ስያሜዎች መቀበል እንደሚከብደው የገለጸው የመላው ኢትዮጵያ አንድነት ድርጅት መኢአድ ነው። የድርጅቱ ተቀዳሚ ምክትል ፕሬዝዳንት ወንድማገኝ ደነቀ ስለዚሁ ሲናገሩ መንግስት ጉዳዩን በገለልተኝነት የምናይበት ሁኔታ አልፈጠረም ብለዋል። እነሱ እያሉ ያሉት ነገር በነጻ የእምነት ስርዓታቸውን እንደው ከመንግስት ጣልቃ ገብነት ቢያካሂዱ የሚጠይቁትን ነገር እነሱ ያሉት ነገር ቢካሄድ እና ይህን በገለልተኝነት ለማየት ቢቻል የኢትዮጵያ ህዝብ አክራሪነት አለ የለም ሊል ይችላል። አሁን እያለ ያለው መንግስት ነው። መንግስት እኮ ምርጫን ያሸነፈ የቅንጅት አመራር አገር ክደት ብሎ ወንጀል ብሎ በተደጋጋሚ የሚናገር መንግስት ነው። ይሄ መንግስት ማንኛውንም ጥያቄ ብታነሳ መምህራኑ ለተንቀሳቀሰበት ህገ መንግስቱን ለመናድ ከአሸባሪዎች ጋር አብረ ሆነ ይባላል። ኤኒ ግሩፕ አሸባሪ ነው። ኤኒ ግሩፕ ማንኛውም የመብት ጥያቄ የፌዴራል ፖሊስ ኮሚሽን ዳይሬክተር ጀኔራል ወርቅነህ ገበየው ግን ተደራጅተው የአመፅ ተግባር የሚፈጽሙትን አክራሪዎች ከሙስሊሙ ሕብረተሰብ በመነጠል በቁጥጥር ስር አውለናል ብለዋል። እንቅስቃሴያቸውም የሙስሊሙን ሕብረተሰብ የሚወክል አይደለም ባይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።